የዲደብልዩ ዜና በመጀመሪያም ርዕሶቹን እነሆ። የህዝባዊ ወያነ ሓርነት ትግራይ ፖለቲከኞች ክልሉን ለዳግም ጦርነት ከሚዳርግ እንቅስቃሴ እንዲታቀቡ የሚደረገው ጥሪና ማሳሰቢያ እንደቀጠለ ነው። የኢትዮጵያና የኤርትራ መንግስታት የገጠሙት የፕሮፓጋንዳ ዘመቻና የሚያደርጉት ዝግጅት ሁለቱ ሀገራት ዳግም ጦርነት ሊገጥሙ ነው የሚለውን ስጋት እያናረው ነው። ለምዕራባዊ ሱዳን ግዛት ለዳርፉር ህዝብ የሚከፋፈል እርዳታ የጫኑ የተባበሩት መንግስታት ድርጅት ካሚዮኖች ተደበደቡ። ዓለም አቀፉ ድርጅት እንዳለው በጥቃቱ ሰዎች ተጎድተዋል። የሱዳን ጦርነት ያሰደደው ህዝብ ቁጥር ደግሞ ከአራት ሚሊዮን በልጧል። የሩሲያና የዩክሬን ጦር ኃይላት አንዳቸው የሌላቸውን ይዞታ ማጥቃታቸውን ዛሬም እንደመሰንበቻቸው ቀጥለው ውለዋል። የሁለቱ ወገኖች ባለሥልጣናት ትናንት ኢስታንቡል፣ ቱርክ ውስጥ ያደረጉት ድርድር ውጊያውን ለማቀዝቀዝ የተከረው ነገር የለም። ዜናው በዝርዝር። የትግራይ ክልል የረጅም ጊዜ ገዢ ፓርቲ ሕዝባዊ ወያኔ ሐርነት ትግራይ፣ ህወሀት ፖለቲከኞች ክልሉን ለሌላ ጦርነት ከሚዳረግ እንቅስቃሴ እንዲታቀቡ የሚደረገው ጥሬና የሚሰጠው ማሳሰቢያ እንደቀጠለ ነው። ከሳምንት በፊት ተቃዋሚው የትግራይ ነጻነት ፓርቲ በሰጠው መግለጫ ለአዲስ አበባና ለአስመራ መንግሥታት ይወግናሉ ያላቸው ሁለት የተከፈሉት የህወሀት ፖለቲከኞች ትግራይን የጦር አውድማ እንዳያደርጓት ጠይቆ ነበረ። ሌላኛው የትግራይ ተቃዋሚ ፓርቲ ሳልሳዊ ወያነ ትግራይ ትናንት ባወጣው መግለጫ ደግሞ የህወሀት ፖለቲከኞች ትግራይን ወደ ሌላ ጥፋት ከሚያስገባ አካሄድ እንዲቆጠቡ ጠይቋል። የሳልሳዊ ወያነ ትግራይ ፓርቲ ሊቀመንበር አሉላ ኃይሉ እንዳሉት ከኢትዮጵያና ከኤርትራ መንግስታት የፕሮፓጋንዳ ዘመቻና ዝግጅት ሁለቱ ሀገራት ወደ ጦርነት እያመሩ መሆኑን መረዳት አይገድም ይላሉ። በመሀላቸው ያለውን ልዩነት ወደ ሌላ ወደ ኃይል ሊወስዱ የሚችሉ ፕሮፓጋንዳዎችን እየሰማን ነው። ያው በኢትዮጵያ በኩል እንግዲህ ብርጌ ለሐመዶ የሚባለው ኢትዮጵያ ውስጥ ወይ አዲስ አበባ ውስጥ ያደረገው ስብሰባ እንደዚህ ይመለከታል። እንግዲህ የኤርትራ መንግስትም ከህወሓት ፕሮፓጋንዲስቶች ጋር ጽምዶም ብለው ሰሞኑን እየተንቀሳቀሱት ያለ ጉዳይ አለ። ፓርቲው አክሎ ዓላማና ጥያቄውን በሰላማዊና በህጋዊ መንገድ እንዳያስፈጽሙ የተገፉ የትግራይ ልጆች አፈሙዝ ለማንሳት ተገደዋል ማለቱን የመቀሌው ወኪላችን ሚሊዮን ኃይለሥላሴ ዘግቷል፣ ዘግቧል። ይቅርታ። ዜና መጽሔታችን በዚህ ጉዳይ ላይ ዝርዝር ዘገባ አለው። የቀድሞ የኢትዮጵያ የሰላም ሚኒስትር ደኤታና የገዢው የብልጽግና ፓርቲ ከፍተኛ ባለሥልጣን አቶ ታዬ ደንዳአ ዛሬ ፍርድ ቤት ከቀረቡ በኋላ ዳግም ማረሚያ ቤት መውረዳቸው ተነገረ። የአቶ ታዬ ባለቤት ወይዘሮ ስንታየሁ አለማየሁ እንዳሉት አቶ ታዬ ዛሬ ፍርድ ቤት የቀረቡት ከጠበቃቸው ጋር ሳይገናኙ ነው። ችሎት የቀረቡትም ከሌሎች ሰዎች ተገልለው ብቻቸውን እንደሆነ የአቶ ታዬ ባለቤት አስታውቀዋል። አቶ ታዬ ዛሬ በቀረቡበት በልደታ ከፍተኛ ፍርድ ቤት ከአገር ለመውጣት ሙከራ ሲያደርጉ እንደተያዙ ክስ እንደቀረበባቸውም ከአቶ ታዬ መረዳታቸውን ባለቤታቸው አስታውቀዋል። አቶ ታዬ ትናንት በፖሊስ የተያዙት ከመኖሪያ ቤታቸው መሆኑንና ቤታቸውም መፈተሹን ያከባ የአካባቢው ነዋሪዎች ጭምር እንደሚያውቁላቸው ባለቤታቸው አክለው አስታውቀዋል። ከቤቱ ከመኖሪያ ቤቱ መያዙ እዛ አካባቢ ያለው ማህበረሰብ ቤቱ ሲበረበረ የነበሩ ታዛቢዎች የአካባቢው ማህበረሰብ አይተዋል። ማን እንደተያዘም አብዛኛው ማህበረሰቡ ያውቃል። ከመኖሪያ ቤቱ ከበኝታ ቤቱ ይዘውት የወጡት ግን ሲሸሽ ነው ያገኘ ነው በሚል ተፈርጇል ማለት ነው። የሚሸሽበት ብዙ አጋጣሚዎች ነበረ። ስድስት ወር ቤት ተቀምጧል። ሲከራከርም ነበረ። የፌዴራል ጠቅላይ ፍርድ ቤት ትናንት አቶ ታዬ ደንዳአ ከዚህ በፊት ነጻ የተባሉባቸውን ሁለት የክስ ጭብጦች በመሻር እንዲከላከሉ ካዘዘ ከሰዓታት በኋላ አስር ሰዓት ግድም በኢትዮጵያ አቆጣጠር ከመኖሪያ ቤታቸው ተይዘው መታሰራቸውን ጠበቃቸውና ቤተሰቦቻቸው አስታውቀዋል። የሱዳን ፈጥኖ ደራሽ ጦር በከበባት የአልፋሻር ከተማና አካባቢው ለሚኖረው ሕዝብ የሚከፋፈል እርዳታ የጫኑ መኪኖች መደብደባቸውን የተባበሩት መንግስታት ድርጅት አስታወቀ። ዓለም አቀፉ ድርጅት እንደሚለው የዓለም የምግብና የሕፃናት መርጃ ድርጅቶች የላኩትን እርዳታ የጫኑ በርካታ መኪኖች ትናንት አልኮማ ከተማ እንደቆሙ ተደብድበዋል። የዓለም የሕፃናት መርጃ ድርጅት ቃል አቀባይ ኤቫ ሂንዲስ በጥቃቱ በርካታ ሰዎች ተጎድተዋል ከማለት በስተቀር የጉዳቱን መጠን፣ የተጎዱትን ሰዎች ቁጥርም ሆነ ጥቃቱ የተፈጸመውን የወገን በትክክል አልተናገሩም። በተያያዘ ዜና የሱዳን ሰብአዊ ቀውስ ሲበዛ አሳሳቢ ደረጃ ላይ መድረሱን የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚ አስታወቁ። የሱዳናዊ ብሪታንያዊ ቱጃር ሞ ኢብራሂም ድርጅት ማራኬሽ፣ ሞሮኮ ላይ ባዘጋጀው ድግስ ላይ የተናገሩት የብሪታንያ ውጭ ጉዳይ ሚኒስትር የሱዳንን ቀውስ በአሁኑ ወቅት በዓለም እጅግ የከፋ ግን ብዙ ትኩረት የተነፈገው ብለውታል። የሱዳን ቀውስ ከሱዳን የሚወጣው ቀውስ በአሁኑ ወቅት ከዓለም እጅግ የከፋው የሰብአዊ ቀውስ ነው። በጣም በጣም የሚያሳስብ ጉዳይ ነው። ስለ ቀውሱና ደረጃው በዓለም በተለይም በምዕራቡ ዓለም ያለው ግንዛቤ የሚቃረን የተሳከረ በቅጡ አለማወቅና ወላዋይነት የሚንጸባረቅበት ነው። የቀድሞዋ የሱዳን ቅኝ ገዢ የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚ የሱዳንን ቀውስ ለማቃለልና ለረሃብ የተጋለጠውን ህዝብ ለመርዳት ያለመ ጉባኤ ባለፈው ሚያዚያ ለንደን ውስጥ አስተናግደው ነበረ። ጦርነት ሁከትና ረሃቡ ግን አሁንም እንደቀጠለ ነው። የተባበሩት መንግስታት ድርጅት ዛሬ እንዳስታወቀው ጦርነቱን ሽሽት ከሱዳን የተሰደደው ህዝብ ቁጥር ከ4 ሚሊዮን በልጧል። አጠቃላይ ተፈናቃውም ከ13 ሚሊዮን በላይ ነው። ይህ ዶች በለ ነው። እስጳኝ ከአንድ የእስራኤል የጦር መሳሪያ አምራች ኩባንያ ቅርንጫፍ ጸረ ታንክ ሚሳይል ለመግዛት የነበራትን ውል ሰረዘች። የስጳኝ መንግሥት እዚያው እስጳኝ ከሚገኝ የእስራኤል ኩባንያ ቅርንጫፍ የ325 ሚሊዮን ዶላር ጸረ ታንክ ሚሳይል ለመግዛት ተዋውሎ ነበረ። ይሁንና የእስራኤል ጦር በጋዛ ፍልስጤማውያን ላይ የሚወስደውን እርምጃ በመቃወም ውሉን መሰረዙን የስጳኝ መከላከያ ሚኒስቴር አረጋግጧል። በተያያዘ ዜና ጀርመን የጋዛው ጦርነት ተጀመረ ወዲህ ለእስራኤል የ554 ሚሊዮን ዶላር ጦር መሳሪያ መሸጧን የጀርመኑ ዜና አገልግሎት ዴፒአ በምፃሩ ዘግቧል። የጀርመን ፖለቲከኞችና ተንታኞች ሰሞኑን ጀርመን ለእስራኤል ጦር መሳሪያ መሸጧን ታቁም አታቁም የሚል ክርክርና ውይይት ገጥመዋል። የጀርመኑ ግዙፍ የአየር መንገድ ኩባንያ ሉፍታንዛ በበኩሉ ከእና ወደ እስራኤል የሚያደርገውን በረራ ለተጨማሪ ሳምንት አቋርጧል። ኢትዮጵያ እንደዘገበው የኦስትሪያ የብራሰልስና የስዊስ አየር መንገዶችንና ኦይሮ ዊንግስ የሚያስተዳድረው ሉፍታንዛ በረራውን ያቋረጠው በጸጥታ መታወቅ ምክንያት ነው። የእስራኤል ጦር የጋዛ ሰርጥ ፍልስጤማውያንን መግደል ማሰቃየትና ማስራቡን ግን ዛሬም እንደቀጠለ ነው። የእስራኤል ወታደሮች እርዳታ በሚጠብቁ ፍልስጤማውያን ላይ ተኩስ ከፍተው በትንሹ 27 ሰዎች ገለዋል። አዣንስ ፍራንስ ፕሬስ የአደጋ ሰራተኞችን ጠቅሶ እንደዘገበው አሜሪካ የምታከፋፍለውን እርዳታ ለመቀበል አልዓለም በተባለው የራፋህ ቀበሌ በተሰበሰቡ ፍልስጤሞች ላይ የእስራኤል ወታደሮች ተኩስ ከፍተው 27 ሰዎች ገለዋል ሌሎ ኃይሎች ዘጠና አቁስለዋል። የእስራኤል ወታደሮች እርዳታ የሚጠብቁ ፍልስጤማውያንን ልጅ ከአዋቂ ደካማ ከጠንካራ ሳይለዩ ሲገሉ ባለፉት ጥቂት ዕለታት ውስጥ የዛሬው ሦስተኛቸው መሆኑ ነው። የእስራኤል ጦር በሌሎች የጋዛ ከተማና አካባቢዎች ላይ በከፈተው ጥቃት ደግሞ ዐሥራ ዘጠኝ ሰዎች ገሏል። ዛሬ የሩሲያና የዩክሬን ጦር ኃይላት አንዳቸው የሌላቸውን ይዞታ ዛሬ ሲያጠቁ መዋላቸውን አስታወቁም። የዩክሬን የስለላ ድርጅት እንዳስታወቀው የሩሲያን ዋና ግዛት ከክሪሚያ ጋር የሚያገናኘውን ድልድይ በቦምብ አጋይቶታል። ሩሲያም እንደ ግሪጎሪያኑ አቆጣጠር በ2014 ከዩክሬን ቀምታ የሩሲያ ግማደ ግዛት አካል ያደረጋቻት ክሪሚያን ከዋናው የሩሲያ ግዛት ጋር የሚያገናኘው ረጅም ድልድይ ከዚህ ቀደምም ሁለቴ በዩክሬን ቦምቦች ተመትቶ ነበረ። የሩሲያ ጦር በአንጻሩ ሱመይ በተባለው የዩክሬን ግዛት የሚገኝ አንድ መንደር መቆጣጠሩን አስታውቋል። ጦሩ በተኮሰው ከባድ መሳሪያ ሶስት ሰላማዊ ሰዎች መገደላቸውን ዩክሬን አስታውቃለች። አዲሲቱ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንት አናሌና ቤርቦክ የዓለም አቀፉን ድርጅት ሥራና አሰራር ለመለወጥ ቃል ገቡ። የቀድሞዋ የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክ ለዓለም አቀፉ ድርጅት ፕሬዝደንትነት ትናንት ተመርጠዋል። ቤርቦክ ከተመረጡ በኋላ ባደረጉት ንግግር ዓለም አቀፉን ድርጅት የሰላም የልማትና የፍትህ ጥያቄዎችን ለመመለስ በሚረዳ መልኩ ዳግም ለማደራጀት ቃል ገብተዋል። ጠንካራ በሰፊው አላሚና ከባድ ውሳኔዎችን ማሳለፍ ቢገባንም የዩኤን ሰማንያ ሀሳብ ወጪን መቀነስ ብቻ አይደለም። የጋራ ግባችን ጠንካራ ውጤት ተኮርና አላማውን የሚያሳካ ድርጅት መፍጠር ነው። ድርጅቱ መሰረታዊ አላማውን ገቢር ማድረግ አለበት። የምንፈልገው የተባበሩት መንግስታት ድርጅት ለሰላም ለልማትና ለፍትህ የሚጥር መሆን አለበት። ቤርቦክ በ80 ዓመቱ የተባበሩት መንግስታት ድርጅት ታሪክ አምስተኛዋ ሴት የጠቅላላ ጉባኤ ፕሬዚደንት መሆናቸው ነው። ይህ ዶች ቨለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የህዝባዊ ወያነ ሐርነት ትግራይ ፖለቲከኞች ክልሉን ለዳግም ጦርነት ከሚዳርግ እንቅስቃሴ እንዲታቀቡ የሚደረገው ጥሪና ማሳሰቢያ እንደቀጠለ ነው። የኢትዮጵያና የኤርትራ መንግሥታት የገጠሙት የፕሮፓጋንዳ ዘመቻና የሚያደርጉት ዝግጅት ደግሞ ሁለቱ ሀገራት ዳግም ጦርነት ሊገጥሙ ነው የሚለውን ስጋት እያናረው ነው። ለምዕራባዊ ሱዳን ግዛት ለዳርፉር ሕዝብ የሚከፋፈል እርዳታ የጫኑ የተባበሩት መንግሥታት ድርጅት ካሚዮኖች መደብደባቸውን ድርጅቱ አስታወቀ። ዓለም አቀፉ ድርጅት እንዳለው በጥቃቱ ሰዎች ተጎድተዋል። የሩሲያና የዩክሬን ጦር ኃይላት አንዳቸው የሌላቸውን ይዞታ ማጥቃታቸውን ዛሬም እንደ መሰንበቻው ቀጥለው ነው የዋሉት። የሁለቱ ወገኖች ባለሥልጣናት ትናንት ኢስታንቡል፣ ቱርክ ውስጥ ያደረጉት ድርድር ውጊያውን ለማቀዝቀዝ የተከረው ነገር የለም። የዜናው መልእክት የእስካሁኑ ነበር።